ወይዘሮ ብዙአየሁ ጤና ይስጥልኝ። እንደምናመሽው? ገና እግዚአብሔር ይመስገን። እንደምናመሻችሁ? እግዚአብሔር ይመስገን። ከኢትዮጵያ መቼ ተመለሱ ወደ አሜሪካ? ትናንትና ጠዋት ነው የገባሁት። ትናንትና ጠዋት ማለት ሐሙስ? ሐሙስ ጠዋት። በምን ሁኔታ ነው ከኢትዮጵያ የወጡት? በኢትዮጵያ የወጣሁት በተሰጠኝ ትእዛዝ መሰረት ነው፣ ከሀገር እንድትወጪ በሚለው። ማነው የሰጠሁት ይህን ትእዛዝ? ማለፈው ማክሰኞ ከትናንት ወዲያ ማክሰኞ ማለት ነው፣ ከትናንት ወዲያ ማክሰኞ ስምንት ሰዓት ተኩል ላይ በስልክ የተደወለ። ቁጥሬም ከየት እንዳገኙት አላውቅም። ከኢሚግሬሽን ነው የተደወለው። ስምንት ተኩል ላይ ከሰዓት በኋላ ማለት ነው ወይስ ጠዋት? ኖ፣ በኢትዮጵያ ስምንት ሰዓት ተኩል ከሰዓት በኋላ ከምሳ በኋላ እንደውም ሁለት ጊዜ ሶስት ጊዜ ተደውሎ ስልኬን አላየሁትም ነበር። እና ማን ነው የሚፈልገኝ ብዬ ደወልኩኝ መልሼ። በዚህ ቁጥር ትፈልጉኛላችሁ ማን ልበል ብዬ ስልክ ኢሚግሬሽን ነው የምንደውለው፣ እና በግማሽ ሰዓት ውስጥ ኢሚግሬሽን እንድትደርሺ፣ በዚህ በዚህ በር ላይ ሰው ይጠብቅሻል ተባልኩኝ። ያው ስምንት እኩል ነው። ዘጠኝ ሰዓት ደረስኩ እዛ። እንደተባለውም ሰው ይጠብቀኝ ነበረ በጥቁር አንበሳ በደረጃው ጋር የሚገባበት ኖርማል ሰው የሚገባበት ሳይሆን በጥቁር አንበሳ ፊት ለፊት ሌላ መግቢያ አለ። እዛ ጋ ነው የስጠበ ሰው የጠበቀኝ። ገባሁኝ፣ ብራፉ ላይ ደረስኩ። ብዙ አየሁ እባላለሁ ተቅርቼን የመጣሁት ስል እዛ የነበረው ሰው እየጠበኩሽ ነበረ ነ ግቢ፣ ያለ ገባን። ከዛ ያው ቁጭ አልኩኝ። ያስገባኝ ሰው ይሄዳል፣ ይመጣል፣ ይሄዳል፣ ይመጣል ከዛ ምንድን ነው ስምሽን? ያው ከናባትሽ አባትሽ መቼ ነው የመጣሽው? ምልሰሪ ነው የመጣሽው አሉ። ያው ነግር አለሁኝ። የሚጠይቀኝ ሰው ይወጣል፣ ይመለሳል፣ ይገባል፣ ይወጣል፣ ይመለሳል። ፋይናሊ ብቻ ከአሁኑ ውስጥ ሰዓት ጀምሮ ከሀገር እንድትወጪ ነው የምንፈልገው አሉ። ስንት ደቂቃ እዛ ቆዩ? አንድ ሰዓት በላይ ነው እና በዛ ሰዓት ላይ አስር ሰአት ሆኖ ነበረ። እኔ እንደ የሚሄደው የመጣሁበት ሀገር አሜሪካ ነው፣ ያው ታውቃላችሁ። በዚህ ሰዓት ላይ ከየት ነው ትኬትስ ገዝቼ ምን ብዬስ በአሁኑ ሰዓት ምወጣው? እንግዲህ ውጭ የምትሉኝ ከሆነ እናንተ የምታሳፍሩኝ መንገድ ካላችሁ አሳፍሩኝ እንጂ በዚህ ሰዓት እኔ መውጣት አልችልም። ወዴት ነው መውጣው? እጄም ላይ ገንዘብ ፈልጌ ነው ትኬት ገዝቼ ነው ወዴት ነው የሚሄደው? ፍላይት ላገኝም አላገኝም አቅም ነገር የለኝም። ና በመሸ ሰዓት እንዴት ነው የምወጣው? አልኳቸው። እንደገና ደግሞ የሚያነጋግረኝ ሰው ሄደ፣ ወጣ፣ ተነጋገረ። መጨረሻ ላይ በነገው ሰዓት በነገ ከሀገር እንደት ውጪ መጀመሪያ ያሉት አሁን አሁን ውጪ ነው አሁን ውጪ ነው አሁን ከአሁን ሰዓት ጀምሮ ከሀገር ውጪ ነው የተባልኩት። ከአሁን ሰዓት ጀምሮ እና እንዴት ነው የምወጣው? ከአሁን ሰዓት ጀምሮ የት ነው የሚሄደው ፍላይት መፈለግ አለ። ላገኝም ላላገኝም እችላለሁ። እናንተ ግን የምታገኙ ከሆነ የፈለጋችሁበት ሀገር ላይ ስደዱኝ። እኔ ግን በአሁኑ ሰዓት አረጃ አድርጌ መውጣበት ምን ሱም የለኝም ስላቸው፣ እንግዲያው በነገ በነገ ከዚህ ሀገር መውጣት አለብሽ እስከ ነገ ማታ ድረስ አሉ። ያው ስት እንትን ትኬት ስፈልግ ተገኘ፣ ኢትዮጵያን ኤርላይንስ አገኘሁኝ እና ወጣሁኝ። በዛ እንትኑ ወጣሁ። በስንት ሰዓት ወጡ? ማታ አራት ሰዓት ከምናምን ነው ከዛ የወጣሁት፣ በማግስቱ ማለት ነው። በማግስቱ ግን በጣም በጣም በጣም የሚያሳዝን ነገር ግን እዚህ ኢሚግሬሽን ስገባ እንዲታወቅ የምፈልገው የፓስፖርት የሚያየ ኦፊሰር በጣም ነው ያስደነገጠው። ፓስፖርቴ ላይ የተደረገው ነገር ሀያ ሁለት ጊዜ ነው ዲፖርትድ ብለው ፓስፖርቴ ላይ የመጡት ሀያ ሁለት ጊዜ። እርስዎ የአሜሪካን ፓስፖርት ነው የአሜሪካን ፓስፖርት ነው፣ የአሜሪካ ዜጋ ነው ትርስዎ? የአሜሪካ ዜጋ ነኝ፣ የአሜሪካ ፓስፖርት ነው። ሀያ ሁለት ጊዜ ነው የተጠቀምኩበት ያልተጠቀምኩበት ፔጆች የተደበደቡት ሀያ ሁለት ጊዜ በአማርኛና በእንግሊዝኛ፣ እና እዚህም ስገባ ኢሚግሬሽን ኦፊሰሩ እንዲ ስንት ጊዜ ነው ዲፖርት የተደረግሽው ነው ያለኝ። ገና ዛሬ ነው ብዬ ስለው እንዴት ነው እንደዚህ ፓስፖርት አቢዩዝ ያደረጉት ነው ያለኝ። ለምንድን ነው ግን እንዲወጡ ያሉት? ወይዘሮ ብዙ አየሁ፣ ምንም እንግዲህ እኔ የሄድኩት ከዚህ ጁላይ ሰባት ነው። እዛ የደረስኩት ሰኞ ለታ ማለት ነው። እና የሄድኩበትም ምክንያት ወንድሜ ለወደቀበት ችግር እዛም ደግሞ ብዙ ቤተሰብም ስለሌለ አባታችንም ሽማግሌ ስለሆነ፣ አቶ አንዳርጋቸው ማለት ነው። አዎ አንዳርጋቸው በመጣውስ ችግር የለም ቤተሰብ ያስፈልጋል እዛ በሚል ነገር ውጭም ባር ካሉት ወንድሞቼ ጋር ተማክሬ፣ እኔ ገባለሁኝ በሚል ነው የገባሁት። ከዛም የገባሁ ለፍረታም፣ መጀመሪያ ቤትም ሳልደርስ ቀጥታ ብርሽ ኤምባሲ ነው የሄድኩት ከአይሮፕላን እንደወረድኩኝ ይህን ነገር ለመከታተል ማለት ነው እነሱ ጋር ገባሁኝ። አነጋገሩኝ፣ ምንም ነገር እንደማያውቁ ያለበትን ነው ማወቅ የፈለግኩት፣ ደህንነቱን ነው ማወቅ የፈለግኩት እና ኔ አቅም ስለሌለኝ ብርሽ ኤምባሲ መሄጅ የጠየኳቸው አይሮፕላን ወርጄ እና ነገ ተመለሽ አሉ። ይችን አስር ቀንም ደግሞ ያደረግኩት ብርሽ ኤምባሲ ነው የሄድኩት፣ ሬድ ክሮስ ነው የሄድኩት። ብርሽ ኤምባሲ ደግሞ አድቫይስ ባደረገኝ መሰረት ጠበቃ ቤተሰቡ ማቆም አለበት ስላለ ጠበቃዎች ለማገኝ ከተማውን ሮጥ ነበር እንጂ ሌላ አስር ቀኑን ምንም ያደረኩት ነገር የለኝም። ከአንዳርጋቸውን ያለበትን ቦታ ለማወቅና ለሱ ለሚያስፈልጉ ነገሮች በሕግም ሆነ በንትን ለምንከታተልበትን ነገር ለማድረግ ነው። ይሄ ነው ብለው ጠይቅ ያለሁ አፍ አውጥቼ ጠይቅ ያለሁኝ። ለምንድን ነው ከሀገር መውጣው ብዬ ብል፣ እዚህ ሀገር ለመኖር አትፈለጊም ነው የሰባኩት፣ መውጣት አለብሽ። መቼ ነበር ከዚህ በፊት ለመጨረሻ ጊዜ ሄዱት እርሶ ኢትዮጵያ? ሄጄ ነበር። አባቴ ሽማግሌ ስለሆነ እመላለሳለሁኝ። አለፈው የመጣሁት ጁን ላይ ነው የመጣሁት፣ ተመልሼ ወደዚህ ጁን ላይ ወጥቻለሁኝ። ማለት የዛሬ አመት ነው ወይስ አሁን ያለፈው ወር? አሁን ያለፈው ጁን። ያለፈው ጁን እዚህ ነው። ከኢትዮጵያ ወጥተ ወደዚህ ተመልሻለሁ። አባቴን ሄጄ አይቼ ይሄ ነገር ከመቀበል። ምን ያህል ቆዩ ያን ጊዜ ኢትዮጵያ ውስጥ እርስዎ? ብዙ አልቆየሁኝም። ማስታወስ ባልችልም ብዙ አልቆየሁኝም፣ ግን እመላለሳለሁ ይችን አንድ አመት አባቴ ባለፈው አመት ትንሽ ታሞ ስለነበረ እና ሰው አጠገቡ ያስፈልገዋል በማለት ወጣለሁ፣ እገባለሁ፣ እመላለሳለሁኝ። ያን ጊዜ እርስ የሚጠረጥሩት የተፈጠረ ሁኔታ ነበረ? መቼ መጀመሪያ የሄዱ ጊዜ? ባለፈው ወር ማለት ነው። ምንም ምንም ነገር አልነበረም። አሁን ሲሄዱ ከኢትዮጵያ ኤምባሲ ፈቃድ አግኝተው ነው? ቪዛ መግቢያ ሁኔታዎችን አሟልተው ነው የሄዱት? አይደለም አይደለም። ለምን? የትውልድ ኢትዮጵያ ካርድ አለኝ፣ ቢጫ ካርድ ማለት ነው። ያቺ ቢጫ ካርዱ አለችኝ። ከዚህ ሁለት ነው ሶስት ዓመት በፊት ያወጣኋት እና እሷ ስላለችኝ ቪዛ አላስፈለገኝም። ቪዛ አላስፈለጎትም? አላስፈለገኝም ቪዛ ቪዛ አላስፈለገኝም፣ እሷ ስላለች። ከዚህ በፊትም እንደዚሁ ነበር የሚመላለሱት። ችግር ገጥሞት ያውቃል? አሁን እዛ በነበሩ ጊዜ ወይዘሮ ብዙ አየሁ እንግሊዝ ኤምባሲ እመላለስ ነበረ፣ ቀይ መስቀል እመላለስ ነበረ ብለውኝ ነበረ። ቀይ መስቀል ማለት ዓለም አቀፍ ቀይ መስቀል ኮሚቴ ማለት ሆነው ያለም አቀፉ ነው እና ጠበቃም እያፈላለኩ ነበር ብለውኛል። አዎ ጠበቃም እያፈላለኩ ነበር። ምን ቀይ መስቀል ኮሚቴ ሄደው ምን አሉ፣ እንደዚህ አይነት ነገር ሲመጣ ኦሬዲ ሲሄድ አዌር ናቸው። ኬዙን ያውቁ ነበረ፣ ያውቁ ነበረ። እንትን አልሆኑም፣ ሰርፕራይዝ አልሆኑም ሲያውቁ፣ ድንገተኛ አልሆነባቸው ማለት የሱ እዛ መገኘት እና እኔ የአቶ አንዳርጋቸውን መታሰር ያውቁ ነበረ፣ ያውቃሉ፣ ያውቃሉ በደንብ ያውቃሉ እና ከዛ በኋላ የሚሞላ ፔፐር ወርክ ነበረ፣ የእሱን ሙሉ ስም፣ ያባት ስም፣ የእናት ስም፣ የኔን እንደዛ። ከዛ በኋላ ደግሞ ማየት ስንችል ሜሴጅ ጻፊ ነን ፖለቲካሊ ሆነ የቤተሰብ ሰላምታ ስናየው ምንሰጠው የምንችለው ይህንንም ሜሴጅ ጻፊ አሉ። አንድ፣ ሁለት፣ ሶስት መስመር ጻፍኩኝ። በአሁኑ ሰዓት እንግዲህ ኒው አና- አናቅም ግን በምናይበት ሰዓት ጊዜ ይህንን ሜሴጅም እንሰጣለን። ሁለተኛ ደግሞ በህጉ መሰረት ቤተሰብ መጥቶ ጠየቀን ስንል መንግስት ዲስክሎዝ አርጉ ይለናል። ይህን ኢንፎርሜሽን አሰው ማን መቶ እንደጠየቀ። አዎ። ስለዚህ ይህን ኢንፎርሜሽን ዲስክሎዝ ለማድረግ ፈቃደኛ መሆንሽን ፈርሚልን ብለው ይህን ሁሉ አስፈርመውኛል። ስለ ራስዎ ማለት ነው? አዎ። ምክንያቱም አሁን ቤተሰብ ጠየቀን ብለን ስንል ማን ነው ቤተሰብ ዲቴል፣ ስሜን፣ የአባቴን፣ የእናቴን፣ ትውልዴን ቀኔ ሁላ ወሰዱ እና ይሄ ነገር ዲስክሎዝ አታርጉ ብለሽ ካልሽ ስለማይፈቅዱልን ፍቃድሽን እንደሰጠሽን ዲስክሎዝ ለማድረግ ይህን ኢንፎርሜሽን ለነሱ ብለው አስፈርመኛል። ያን ፔፐር ወርክ እንዲ የሰራሁት ከነሱ ጋር የሞሉትን ቅጾች የመሳሰሉ ነገሮች ማለት ነው። እርስዎ ቀይ መስቀል ሄደው በነበረ ጊዜ በኢትዮጵያ መንግስት ላይ ያቀረቡት ክስ፣ ውንጀላ፣ ወቀሳ የመሳሰሉ ነገሮች ነበሩ ለቀይ መስቀል ምንም ብሪትሽ ኤምባሲም ሆነ ቀይ መስቀልም መስቀልም በሄድኩበት ሰዓት እኔ ያልኳቸው ምንድን ነው፣ የወንድሜን ያንዳርጋቸው በቤተሰብ ደረጃ ለአባቴም ለሽማግሌውም ከሆነ መናገር ስላለብኝ የት እንዳለ ታውቃላችሁ ወይ፣ አሁን ያለበትን ሁኔታ የማታውቁ ከሆነ ለወደፊት ፈልጋችሁ ታሳውቁናላችሁ ወይ፣ እናንተ ታዩታላችሁ ወይ፣ ከዛ ቀጥሎ ቤተሰብ እንዲያየው አክሰስ ፍጠሩልን ነው የጠየኩት እንጂ እኔ ስለ ኢትዮጵያ መንግስት የትም ቦታ አንድም ክፉ ነገር ወይም ደግ ነገር የተናገርኩትም የለም። እኛ የገባሁበት በቤተሰብ ደረጃ ነው። ጠበቃ ለመግዛት ስሯሯጥ ነበር ብለዋል። እና ለምንድን ነው ጠበቃ ያስፈለገዎት? ብሪቲሽ ኤምባሲ ነው ሰጀስት ያደረገልኝ። ምን አሉ? ብሪቲሽ ኤምባሲ ፍርድ ቤት በሚቀርብበት ጊዜ ጠበቃ ስለሚያስፈልገው የእናንተ የቤተሰቡ ኃላፊነት ነው እና ከአሁኑ ጠበቃ ብታዘጋጅ ይሻላል ብለው፣ ብሪቲሽ ኤምባሲ ነው ይህንን ነገር እንዲሰራ ይጠየቅ እና እንግሊዝ ኤምባሲ አቶ አንዳርጋቸው ፍርድ ቤት እንደሚቀርቡ ለእርሶ ነገሮት አይደለም? ፍርድ ቤት ለምሳሌ ዛሬ ተነስቶ ፍርድ ቤት ይቀርባል ከተባለ ቢቀርቡም፣ ለማለት ነው ቢቀርብ ነው ከተባለ ጠበቃ የለን ብለን ከምንሯሯጥ ጊዜው በሚሰጥበት ጊዜው በሚሆንበት ሰዓት ላይ ተዘጋጅታችሁ ተቀመጡ ነው እንጂ፣ ዛሬ ይቀርባል፣ ነገ ይቀርባል፣ ሊቀርብ ይችላል፣ ላይቀርብ ይችላል ያሉት ነገር የለም። ግን ተዘጋጅታችሁ ተቀመጡ ነው። ወይዘሮ ብዙ አየሁ እስቲ እርሷውን ከሀገር እንዲወጡ ሲታዘዙ ለራስዎ፣ ለስሜቶ፣ ለሕሊናዎ የሚጠረጥሩት ነገር አለ? በዚህ ምክንያት ሊሆን ይችላል ብለው የሚናገሩት? ምንም መቶ በመቶ ምንም ነገር የለም። ባንዳርጋቸው በቃ ለምን ቤተሰብ መጥቶ ጠየቀን? ምክንያቱም አባቴ ሽማግሌ ስለሆነ በተለይ ባለፈው አንድ አመት ተመላሽሻለሁኝ። ማንም ሰው የነካኝ የለም። ማንም ሰው የተናገረ የለኝም። ይሄኛው ግን ለምን ተለየች? አስር ቀን ለምን ተለየች ለኔ። እርስዎ የፖለቲካ ፓርቲ አባል ነዎት? አይደለሁም። ከግንቦት ሰባት ጋር ግንኙነት አለዎት? የለኝም። ሌሎችስ የፖለቲካ እንቅስቃሴዎች ውስጥ አሉ? በህይወቴም የለሁም። እርስዎ አሁን ከሀገር እንዲወጡ ሲደረግ የጊዜ ገደብ አለው ወይስ ከአሁን በኋላ እንዳይመለሱ ሆኖ ነው እንዲወጡ የታዘዙት? ሀያ ሁለት ጊዜ ነው ፓስፖርት የተመታው። ከዚህ በኋላ ሀገር እንዳትመለሽ የሚል ነው በአማርኛ ያለው። ተመልሰው እንዳይመጡ የሚል ነው በእንግሊዝኛ ዲፖርትድ ነው። እና የሰው ፓስፖርት ሀያ ሁለት ጊዜ እንዴት ነው እንደዚህ የሚደበደበው? ሀያ ሁለት ስታምፕ ምን ማለት ነው ይሄ? ወይዘሮ ብዙ አየሁ፣ ሌላ በእርሶ ላይ የደረሱ ቦት የአካል ጉዳት ወይም የመንፈስ ጉዳት ሊያደርሱ የሚችሉ ሁኔታዎች ተፈጥረዋል? የአካል አካል ጉዳት አልደረሰብኝም። የመንፈስ ጉዳት ግን በጣም ደርሶብኛል። አንደኛ አሁን አንዳርጋቸው ያለበትን ቦታ ባናቅም፣ ሁኔታውን ባናቅም ወደፊት እንኳን ቤተሰብ ይቅረብና የሚፈልገውን ነገር ያቅርብለት በሚልበት ሁኔታ ላይ ሌላ ቤተሰብ የለም፣ ክሎዝ ቤተሰብ እኔ ነኝ ያለሁት እና ማን ይህንን የሚያደርግለት? አንድ እሱ በጣም እንትን ብሎኛል። ሁለተኛ ደግሞ ቀላል ነገር አይደለም፣ አገርን የሚያክል ነገር ከዚህ በኋላ ተመልሰሽ አትመጭም ስባል ምን አይነት እንግዲህ ጉዳት እንቅላሴ ላይ ሊመጣ እንደሚችል እንግዲህ ህዝብ ይፈዳው። ሁለተኛ ደግሞ ሽማግሌ አባት አለኝ። ቀባሪን ያሳጡት እሱ ነው። ምን ለማድረግ ነው የሚያስቡት ከአሁን በኋላ? ወይዘሮ ብዙ የእርሱ የወደፊቱን ባልናገር ይሻላል። ግን ወንድሜ ከዚህ በኋላ ላለው ወንድሜ ለቆመበት ነገር በሰላም ወንድሜ ላለበት ችግር በሰላም ያለኝን ሁሉ በአቅሜ ለማድረግ ይሄን ቃል የገባሁት አይሮፕላን ላይ ሆዬ የኢትዮጵያን ምድር ወደ ኋላ ሳይ ነው። አይኖ ወንድሜ አንዳርጋቸው የት ጋር እንዳለ ባላየውም ወደ ታች አዲስ አበባን ሳይ አንድ ቦታ እንዳለ ገብቶኛል። ይሄንን የት እንዳለ እስከማውቅ ድረስ አላቆም። ጥያቄን ከሀገር ውስጥ ቢያባርሩኝም የውጭውን ጥያቄ አላቆሙ ውጭ ሆኜ የምጠይቀው እጠይቃለሁኝ። ወይዘሮ ብዙ አየሁ ፍሮ የአቶ አንዳርጋቸው ጽጌ እህት በጣም አመሰግናለሁኝ፣ ለጊዜው እና ለሰጡኝ ማሪያ ማባሪያ። እሺ አቶ ሰለሞን።